ኦፊሴላዊ ስራቸውን ትላንት በቃለ መሃል ላይ የጀመሩት አዲሱ የኢትዮጵያው መሪ ዶክተር አብይ አህመድ የመጀመሪያ እንግዳቸው የሆኑትን የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪን ዛሬ በቢሮቸው ተቀብለው አነጋግረዋል። በሌላ በኩል አዲሱ መሪ ለውጥ ሊያመጡ እንደሚችሉ የገለጹ ምሁራንና ተንታኞች ያንን የለውጥ ጥረት ከፊት ሆነው ለመምራት ስለመዘጋጀታቸውም ንግግራቸው ፍንጭ ሰጥቷል ብለዋል። ጠቅላይ ሚኒስትሩ ሹምሽር ያካሂዱ ወይ፣ አዲስ ካቢኔ ይመስርቱ እስካሁን የወጣ መረጃ የለም። እስክንድር ፍሬው ከአዲስ አበባ ተጨማሪ አለው። ባለትዳርና የሶስት ሴት ልጆች አባት የሆኑት አዲሱ የኢትዮጵያ መሪ ከቤተሰቦቻቸው ጋር አራት ኪሎ ቤተ መንግስት የገቡት ትናንት የቃለ መሐላው ስነ ስርዓት እንደተጠናቀቀ ነው። ከአምስት ዓመታት በፊት በተመሳሳይ ከሶስት ሴት ልጆቻቸው ጋር የገቡት የቀድሞው ጠቅላይ ሚኒስትር ኃይለማርያም ደሳለኝም ተተኪያቸውን ተቀብለው ተሰናብተዋል። አፍሪካ ህብረትን ጨምሮ በተለያዩ አህጉራዊና ዓለም አቀፋዊ ተቋማት ማገልገል የእኚህ የቀድሞው ጠቅላይ ሚኒስትር ፍላጎት መሆኑን ምንጮች ጠቁመዋል። እናም የእሳቸው ዘመን ተጠናቆ ዶክተር አብይ አህመድ በጠቅላይ ሚኒስትርነት ሁለት ቀናት አሳልፈዋል። ከቀዳሚ ስራዎቻቸው አንዱ የካቢኔ ሹምሽር ማድረግ አለበለዚያም ሙሉ በሙሉ አዲስ ካቢኔ ማቋቋም ሊሆን እንደሚችል ይጠበቃል። ያ መቼ እንደሚሆን ግን እስካሁን የተገለጸ ነገር የለም። ትናንት ከቃለ መሐላው ስነ ስርዓት በኋላ ያነጋገርኳቸው በፓርላማው የመንግስት ረዳት ተጠሪ ሚኒስትር ዴታ አቶ አማኑኤል አብርሃምም ይህንኑን ያረጋገጡት የካቢኔ ማዋቀር የራሳቸው ኤክስክሉሲቭ ስልጣን ስለሆነ በዛ ጉዳይ ላይ አስተያየት መስጠት አስቸጋሪ ነው የሚሆን እስካሁን ከነባሩ ካቢኔ ጋር ስብሰባ አለማድረጋቸውን ማለትም የሚኒስትሮች ምክር ቤት ስብሰባ አለመምራታቸውን ምንጮች ለአሜሪካ ድምጽ ገልጸዋል። የኢትዮጵያ የካቢኔ ስብሰባ የሚካሄደው በተለይ በየሳምንቱ አርብ ሲሆን፣ ያን የሚሆነውን ለመረዳት ጥቂት ቀናት መጠበቅ የግድ ይላል። በአደባባይ የገለጹት አቋም፣ በንግግራቸው ያንጸባረቁት ሀሳብ ግን በይዘትና በአቀራረብ ጭምር ማነጋገሩን ቀጥሏል። ሐሳብን በነጻነት መግለጽን ጨምሮ የሌሎች ሰብአዊና ዲሞክራሲያዊ መብቶች መከበር አዲሱ ጠቅላይ ሚኒስትር በንግግራቸው ከጠቀሷቸው ነጥቦች አንዱ ነው። ዲሞክራሲ ያለ ነጻነት አይታሰብም። ነጻነት ከመንግስት ለህዝብ የሚበረከት ስጦታም አይደለም፣ ከሰብአዊ ክብር የሚመነጭ የእያንዳንዱ ሰው የተፈጥሮ ጸጋ እንጂ። ነጻነትን በዚህ መልኩ ተረድቶ እውቅና የሰጠውን ህገ መንግስታችንን በአግባቡ መተግበር፣ የሰብአዊና ዴሞክራሲያዊ መብቶች በተለይም ሀሳብን የመግለጽ የመሰባሰብና የመደራጀት መብቶች በህገ መንግስታችን መሰረት ሊከበሩ ይገባል። መንግስት ህዝቡን ማዳመጥ እንዳለበትም ነው ጠቅላይ ሚኒስትሩ በትናንትናው ንግግር ያብራሩት። ሁላችንም መገንዘብ ያለብን የዴሞክራሲ ስርዓት ግንባታ መደማመጥን ይጠይቃል። ህዝቡ አገልጋዩን የመተቸት የመምረጥ የመጠየቅ ሙሉ መብት አለው። መንግስት የህዝብ አገልጋይ ነው፣ ምክንያቱም ገዢ መርሃችን የህዝብ ሉዓላዊነት ነውና። በዲሞክራሲ አስተዳደር ውስጥ የመጀመሪያውም የመጨረሻውም መርህ በመደማመጥ የሐሳብ ልዩነትን ማስተናገድ መሆን አለበት። ኢትዮጵያ የጋራችን የእኛ የሁላችን መሆኗን ተገንዝበን የሁሉም ድምፅ የሚሰማበት ሁላችንም የሚያሳትፍ ዲሞክራሲያዊ ስርዓት የመገንባቱን ትግል አጠናክረን እንቀጥላለን። ዲሞክራሲ ሲገነባ መንግስት የዜጎቹን ሐሳብ በነጻነት የመግለጽ መብት ማክበር አለበት። ዲሞክራሲን ከዜጎች ሰላማዊ እንቅስቃሴና ከመንግስት መሪነት ደጋፊነትና ሆደ ሰፊነት ውጪ ማዳበር አይቻልም። በመሆኑም መንግስት የዜጎች ሰላማዊ እንቅስቃሴ እንዳይስተጓጎል በጽናት ይሰራል። በተመሳሳይ ዜጎች ሀሳባቸውን ሲገልጹ ሰላማዊ በሆነ መንገድ መሆን ይገባዋል። የራስን ዴሞክራሲያዊ መብት እየጠየቁ የሌላውን መብት መጋራት እርስ በርሱ ይጣረሳልና ዴሞክራሲንም ያቀጭጫል። መንግሥት ህግን ማክበር አለበት፣ ማስከበርም ግዴታው ነው። ታጋሽነትም ኃላፊነቱ ነው። በኢትዮጵያ ያለው ዋነኛ ችግር በወረቀት ላይ የተጻፉ በተለያየ መንገድም የሰፈሩ ህጎች አለመኖር አይደለም። ይህ የመንግስቱ ተቺዎችና የተቃዋሚ ፓርቲዎች ተደጋጋሚ አስተያየት ነው። ችግሩ ያለው ህግ የበላይ አለመሆኑ ላይ እንደሆነ ነው እነዚህ ወገኖች የሚያምኑት። አንድ የተቃዋሚ መሪ ከዓመታት በፊት በተካሄደ ክርክር ላይ እንደገለጹትም በኢትዮጵያ አንደኛ የበላይ ገንዘብ፣ ሁለተኛ የበላይ የፖለቲካ ታማኝነት፣ ሶስተኛ የበላይ ህግ ነው። አዲሱ ጠቅላይ ሚኒስትር በትናንትናው ንግግራቸው ህግ የሁሉም ነገር የበላይ መሆን እንዳለበት ፍትህም መስፈን እንደሚገባው ነው ያሳሰቡት። በዴሞክራሲ አስተዳደር ውስጥ የህግ የበላይነት መስፈን ይገባዋል። የህግ የበላይነትን ለማስፈን በምናደርገው ትግል መርሳት የሌለብን ቁም ነገር ህዝባችን የሚፈልገው የህግ መኖርን ብቻ ሳይሆን የፍትህ መረጋገጥንም ጭምር ምንድን ነው የሕዝብ ፍላጎት? የሕግ አስከባይ ተቋማት ገለልተኛና ለፍትሕ ታማኝ፣ ለዜጎች መብት ቀናይ እንዲሆኑ ነው። ሕግ ሁላችንንም እኩል የሚዳኝ መሆን አለበት። እንዲህ ሲሆን ሕግ በተፈጥሮ ያለንን ሰብአዊ ክብራችንን ያስጠብቅልናል። ይህን እውነታ በመረዳት በሀገራችን ዴሞክራሲ እንዲያብብ ነጻነትና ፍትሕ እንዲሰፍን የሕግ የበላይነት እውን እንዲሆን አስፈላጊው ማሻሻያ በማድረግ በዘርፉ ያለውን ክፍተት እንሞላለን። የሕዝብን ብሶት ያጋጋለ ያሉትን ሙስና ለመዋጋት በትኩረት እንደሚሰራም ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። ከቅርብ ጊዜ ወዲህ የሕዝባችን ብሶት ካጋጋሉት ዋና ዋና ምክንያቶች ውስጥ ሙስና አንዱ ነው። ሙስናን ጸረ ሙስና ተቋም በመስረት ብቻ መከላከል እንደማይቻል ተረድተናል። ሁላችንም ኢትዮጵያችን አንዱ ሰርቶ ሌላው ቀምቶ የሚኖርባት አገር እንዳትሆን ለመጠበቅ የምንችለውን ሁሉ እንድናደርግ በትህትና እጠይቃችኋለሁ። ትናንት የተፈጠረን ሀብት ከሌላው በመቀማት ሂሳብ ለማወራረድ የሚተጋ አገርና ሕዝብ ወደፊት ለመራመድ አይችልም። ገበታው ሰፊ በሆነበት ሁሉም ሰርቶ መበልጸግ በሚችልበት ኢትዮጵያችን አንዱ የሌላውን ለመንጠቅ የሚያስገድድ ይቅርና የሚያሳስብ ምንም ምክንያት የለም። ይልቁንም ወቅቱ የፈጠረልንን ልዩ አጋጣሚና ሀገራዊ አቅማችንን አቀናጅተን የእጥረትና እጦት አስተሳሰብን በማስቀረት ለጋራ ብልጽግና እንትጋ። የአዲሱ ጠቅላይ ሚኒስትር የመጀመሪያ ንግግር በይዘቱ ብቻ ሳይሆን በአቀራረቡም ለየት ማለቱ የበርካቶች ግምገማ ነው። ይህ ደግሞ በህዝቡ ይበልጥ እንዲደመጥ በር መክፈቱን የኢኒሽቲቭ አፍሪካ ዳይሬክተር እንደዚሁም የቀድሞ የአዲስ አበባና የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤቶች ፕሬዚዳንት አቶ ክቡር ገና ይናገራሉ። ያልተለመደ ንግግር ነበር። ብዙ ጊዜ የእኛ የፖለቲካ መሪዎች ከፖለቲካ አነጋገር ወይም ደግሞ ቃላት ለመውጣት ያስቸግራቸውን። ዶክተር አብይ በጣም ሲናገር በራሱ ስም እንደተናገረ አርጎ ግልጽ ሆኖ እንደተናገረው ሁለተኛ እንግዲህ የፓርቲው መስመር ወይም ደግሞ የፓርቲው አስተሳሰብ ያንን የተከተለው ይሁን አይሁን ባናውቅም የምናውቀው ነገር ቢኖር ግን ከህዝብ ለመቅረብ የሚያስችል አይነት ንግግር ነው። ስለ ራሳቸው አውርተዋል፣ ስለ ቤተሰቦቻቸው አውርተዋል፣ እንደዚሁም ደግሞ ስለ ሀገር አውርተዋል። ከሁሉም አንጻር የነካኳቸው ጉዳዮች በሙሉ ህዝብ ወደሚፈልገው ገደማ ወደሚፈልገው አስተሳሰብ ላይ የሚያመጣ በዛ መልኩ ነው እኔ የማየው። ኢህአዴግ የጋራ አመራር የተሰኘ መርህ እንደሚከተል ይታወቃል። ሰሞኑን መግለጫ የሰጡት የኢህአዴግ ምክር ቤት ጽህፈት ቤት ኃላፊ አቶ ሽፈራው ሽጉጤም እሳቸው አሁን የተመረጡት ጠቅላይ ሚኒስትር ማለታቸው ነው፣ የቡድኑ መሪ ናቸው፣ በቡድን ነው የሚሰራው ብለዋል። ንግግሩ ላይ አልተንጸባረቀም። አቶ ኃይለ ማርያም የዛሬ አምስት ዓመት እንዳሉት የጋራ አመራር መርህን በመከተል እሰራለሁ አላሉም። አዲሱ ጠቅላይ ሚኒስትር እንደዚህ አይነት ነገሮችን አልጠቀሱም እና ምናልባት የተለየ ነገር እየተመለከተ ይህ እንዴት ገመገሙት እንዴት አዩት ማለት እንደዛ ይባላል እንጂ አቶ አመታት ስንወስድ የጋራ አመራር ነበር ማለት ያስቸግራል። በተለይ ከአስራ ዘጠኝ ዘጠናዎቹ መጀመሪያ በኋላ ያሉት ማለት ነው። ከህወሓት መከፋፈል በኋላ መከፋፈል በኋላ ያለ ያስታውቃል። ማንንም የሚያከራክር አይመስለኝም። ላቱ መለስ ያተፈቅዶ ለሌላው አይፈቀድም ለማለት ያስቸግራል። ምንድን ነው የሆነው? አቶ መለስ ካለፉ በኋላ አቶ ኃይለማርያም ሲመጡ ለመመለስ ነው የፈለገው ፓርቲው ይመስለኛል። የአንድ ግለሰብ አመራር ወደ ቡድን አመራር ለማምጣት ነው የተፈለገው። በተቻለ መጠን በአቶ ኃይለማርያም ጊዜ ለመመለስ የተቻለ ይመስለኛል። አቶ ኃይለማርያምም የጋራ አመራር የሚባለውን አሰራር ወደ ጋራ አመራር ለማምጣት የተሞከረ ይመስለኛል። አቶ ኃይለማርያምም ብዙም የማፈንገጥ ባህሪ አልታየባቸውም። አሁን እንግዲህ ከአቶ ሀይለማርያም የተለየ አመራር ገና በመጀመሪያው ቀን ያየነው ነው። ስለዚህ በፓርቲው የቡድን ወይም ደግሞ የጋራ አመራር ፍልስፍናና በዶክተር አብይ ደግሞ የግል አመራር ፍልስፍና እንግዲህ ግጭት ይኖራል ብዬ ነው የምገምተው። እንግዲህ አመራር ሲባል ከሁለቱም አይነት ነው። እንግዲህ የዶክተር አብይ አመራር ከፊት ልምራ ይመስለኛል፣ እናንተ ተከተሉኝ ይመስለኛል። የአቶ ሀይለማርያም አመራር ከኋላ በቃ እናንተ የምራችሁ ነው እያስተካከልኩ እሄዳለሁ የሚል አይነት ይመስላል። እና ላይ ስለዚህ የሁለቱም የአመራር አይነት በጣም የተለየ ነውና ማየት ያስፈልጋል እንግዲህ ወዴት ሊሄድ እንደሚችል ይህ ጉዳይ። በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን ትምህርት ክፍል መምህርና የንግግር ባለሙያ ዶክተር ጌታቸው ድንቁ እንደሚሉት የዶክተር አብይ ንግግር ለአደባባይ ንግግር ወሳኝ የሆኑ አምስት ነገሮችን በሙሉ ያሟላ ነው። ከእነዚህ አንዱ ራስን መሆን ነው ሲሉ ምን ያብራሩት ራስን ሆኖ መውጣት አንደኛ፣ በሚገለጥ መልኩ በሚታይ መልኩ ከአገላለጽ ጀምሮ ማለት ነው። ብዙ ባለመበደር ከሐሳብ የፓርቲ ጉዳይ ስለሆነ ሐሳቡ ብዙ ይሻሻል ማለት አይደለም። የፓርቲውን አቋም ነው የሚያራምደው የኢህአዴግን። ነገር ግን ለራሱ ለፓርቲው በሚጠቅም መልኩ ግን ተክለ ስብዕናውን መገንባቱ ይሄ በአብዛኛው ሲጥላላ የነበረ ነገር ነው። ሕዝበኝነት እየተባለ የፓርቲ ባህል አለ። ሰብሰብ ብሎ ስራ ሆኖ መታየት ያለበት እንጂ ንግግር ምን ያደርጋል የሚል አስተሳሰብ የነበረ ይመስለኛል። እኔ ፓርቲ ውስጥ ያሉት ሰዎችም ጭምር ይሄን ሊያበረታቱት ይገባል። ምንም የሚጎዳው ነገር የለም። አንድ ግንባር ሆኖ ሊታይ የሚችል ሰው ወይም የተወሰኑ ሰዎች በመኖራቸው ምክንያት ፓርቲው ገጽታው ይገነባል እንጂ የሚበላሽበት ብዙ ነገር አለ ብዬ አልገምትም። ስታይል አንጻር ይህን ራሱን መሆን የጀመረውን ነገር ይዞ መቀጠል አለበት ብዬ አምናለሁ። በትናንትናው የቃለ መሐላ ስነ ስርዓት ላይ የተገኙ የፓርላማ አባላትንና ሌሎች እንግዶችን ትኩረት ከሳቡ ነጥቦች አንዱ ጠቅላይ ሚኒስትሩ ንግግራቸውን ያጠናቀቁበት መንገድ ነው። ኢትዮጵያ በልጆቿ ጥረት አፍራ፣ ተከብራና በልጽጋ ለዘላለም ትኖር። ፈጣሪ ኢትዮጵያንና ሕዝቦቿን ይባርክ። አመሰግናለሁ። የኦሮሚያ ክልል ዋና እንባ ጠባቂ የሆኑት ቀሲስ በላይ መኮንን እንዳሉት ታዲያ ይህ በራሱ የበለጠ ተስፋ እንዲጥሉ አድርጓቸዋል። እግዚአብሔር ኢትዮጵያንና ሕዝቦቿን ይባርክ አሉ ጠቅላይ ሚኒስትሩ። እጅግ ደስ የሚል እግዚአብሔርን የሚፈራ መሪ ሕዝቡን አይበድል። ዶክተር አብይ አህመድ በጠቅላይ ሚኒስትርነት መሰየማቸውን ተከትሎ የተለያዩ የዓለም ሀገራት መሪዎች የደስታ መግለጫ መልእክት እያስተላለፉ ነው። ከእንግዶች ጋር ያደረግኩትን ቃለ ምልልስ ቀሪ ክፍል በሌላ ዘገባ እመለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ